ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታኅሳስ 8 2013 ዓ ም ዝግጅታችን ጀመረ። አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ትምት በማስገባት እኛ ጋር በጸጥታ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን ለሱዳን መንግስት ተገልጿል። ጉዳዩን በዘለቄታ ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር ወሬ ቅዱ አለ ማለት ነው። አምባሳደር ዲና ሙፍቲ ናቸው። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ ሀገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ገልጸዋል። ከሱዳን የተጠናቀረ ዘገባ አካተን በአብይ ርዕስ እናስደምጣችኋለን። በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን፣ ወደ ወረዳም ስንል የሚደርስልን አካል የለም። ቀበሌውም ማዋቀሩ ፈርሶ ነው ያለው፣ እና ያው ሰዎችን ያገቱ ይወስዳሉ። ይኸው ኦዜክሽን የሚባለው ማለት እነሱ በነገራችን ላይ ሁሉም የራሳቸውን የገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው። ኦነግ ሸኔ የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ግንቢ ነዋሪ ናቸው። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። አቶ ጃዋር መሐመድና አቶ በቀለ ገርባ ከቃሊቲ ወህኒ ቤት ወደ ልደታ ፍርድ ቤት ለመሄድ ለደህንነታችን ስጋት ስላለን በአቅራቢያችን ችሎት ይቋቋምልን ሲሉ ያቀረቡትን አቤቱታ የፌዴራል ከፍተኛ ፍርድ ቤት ውድቅ አደረገው። ተከሳሾቹ ጥር አራት 2013 ዓ ም እንዲቀርቡ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ተከታትሎታል። እነ ጀዋር ሲራጅ መሐመድ የክስ መዝገብ የኦሮሚያ ሚዲያ ኔትወርክን ጨምሮ የ24 ተከሳሾች ስም የተካተተበት ጉዳይ ለመስማት ህዳር 18 2013 ተሰይሞ የነበረው ችሎት ለዛሬ የተላለፈው አቶ ጀዋር መሐመድና አቶ በቀለ ገርባ ከቃሊቴ ወህኒ እስከ ልደታ ፍርድ ቤት ባለው መንገድ የደህንነት ስጋት ስላለባቸው የችሎት ቦታ በቅርብ ይሁንልን በሚል ባቀረቡት ጥያቄ ላይ ብይን ለመስጠት ነበር። ከነ አቶ ጀዋር መሐመድ ጠበቆች አንዱ የሆኑት አቶ ከዲር ቡሎ ተከታዩን ለቪኦኤ ብለዋል። ፕሮፓጋንዳ ካን ኦሎል ለአዳዳ ሚዲያዋ ለአዳዳ ከኑረት የተለያየ ፕሮፓጋንዳ በመገናኛ ብዙኃን እኛ ላይ ሲነዛ ስለነበረና ስማችንን ስላጠለሹት፣ እንደዚያውም ከቃሊቲ እስከ ልደታ ያለው ርቀት መንገድ ላይ አንድ ችግር በእኛ ላይ ቢደርስ በቤተሰቦቻችንና በሀገር ላይም አደጋ ሊጋረጥ ይችላል የሚል አቤቶታ ነው ለፍርድ ቤት ያቀረቡት ነው ያሉት አቶ ከዲር ቡሎ። አቤቶታው ላይ ሀሳብ እንዲሰጥ የታዘዘው የፌዴራል ፍርድ ቤት አስተዳደር በሰጠው መልስ የተለዩ ችሎቶች የሚቋቋሙት በሕግ መሰረትና ጥናት ላይ ተመስርተው መሆኑን ጠቅሶ ጥናት ሳይደረግ ችሎቶችን ማቋቋም አስቸጋሪ መሆኑን አስረድቷል። ፍርድ ቤትም ይህንኑ ሐሳብ በማቅረብ መሞገቱን ነው የፌዴራል ጠቅላይ አቃቢ ሕግ ምክትል አቶ ፍቃዱ ጸጋ የሚናገሩት የትኛውም አይነት ታራሚ የማረሚያ ቤት አጅበን ነው የምታመጣው። የፀጥታ ስጋት ካለ ደግሞ ከፍ ያለ ጀባ አድረግ ይቻላል። ምንም የሚቸገር ነገር አይደለም። መንግስት ይሄን የሚቸግረው አይደለም። ብዙ ሰዎች እንግዲህ አሁንስ በየትኛውም አይነት ድጋፍ ያላቸው ስልጣን ላይ የነበሩ ሰዎች ፎክስ ፈረ ቤቶች ወንጀል ፈጽሞ በተገኙ ጊዜ እያመጣናቸው ነው። በማንም ላይ ይሄ ነገር ተከስቶ አይቅም። ፍርድ ቤት ግቢ ውስጥም በጌት በቃ እየተደረገ ነው። ችሎት የቀረበውን ሀሳብ በመቀበል ሌላ ችሎት ማቋቋም ስለማይችል ተከሳሾች ልደታ ፍርድ ቤት ቀርበው ክሳቸውን እንዲከታተሉ ሲል ብያኔ በመስጠት ለጥር 25 2013 ቀጠሮ የሰጠ ቢሆንም አቶ ደጀኔ ጣፋ ለቀጠሮ የተሰጠው ጊዜ ረጅም በመሆኑ በአጭር ቀጠሮ እንዲለወጥ ለፍርድ ቤቱ ባቀረቡት ጥያቄ መሰረት ፍርድ ቤቱ ተለዋጭ ቀጠሮ በመያዝ እነ አቶ ጀዋርን ጨምሮ ተከሳሾች ለጥር 4 2013 እንዲቀርቡ አዟል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሶማሊያ ከአጎራባቿ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምታቋርጥ ማስታወቋን ተከትሎ የኬንያ መንግስት የሶማሊያን ዲፕሎማቶች እኛ አናስወጣም ከጎረቤታችን ጋር ይልቁን እንነጋገራለን እንጂ ሲል አስታወቀ። ይበዚህ እንዳለ የኬንያ ፕሬዚደንት ኡሁሩ ኬንያታ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲን በናይሮቢ ተቀብለው አነጋግረዋል። ካለፈው እሁድ እስከ ማክሰኞ ድረስ የቆዩት የሶማሊላንዱ ፕሬዚደንትና የኬንያ ፕሬዚደንት የሀገሮቻቸውን ግንኙነት ማጠናከር በሚቻልበት መንገድ ዙሪያ መክረዋል ተብሏል። ዩናይትድ ስቴትስ ውስጥ የመስከረም አንዱን መሰል የሽብር ጥቃት ለማድረስ አሲሯል የተባለ ተጠርጣሪ የአልሸባብ አባል ወደ ኒውዮርክ ተወስዶ ለፍርድ እንዲቀርብ ተደርጓል ሲል የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የኬንያው ተወላጅ ቾሎ አብዲ አብዱላ በአውሮፓውያን ካለፈው 2019 ሐምሌ ወር ጀምሮ በእስር ከቆየበት ከፊሊፒንስ ወደ ኒውዮርክ መወሰዱን ነው ዜናው ያስታወቀው። ፊሊፒንስ ባለፈው ማክሰኞ ለዩናይትድ ስቴትስ አሳልፋ ሰጥተዋለች ተብሏል። አብዱላህ የመንገደኛ አውሮፕላን ጠልፎ ሲያበቃ ከህንፃ ጋር በማጋጨት እንደ መስከረም አንዱ አይነት ጥቃት ሊያደርስ ሲያሴር ነበር ተብሎ ተከሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና የፈረንሳይ ፕሬዝደንት ኢማኑዌል ማክሮን ኮሮና ቫይረስ መያዛቸውን የሀገራቸው መንግስት አስታወቀ። ፕሬዝደንቱ በምርመራ ቫይረሱ እንደያዛቸው ዛሬ መታወቁን ከጽህፈት ቤታቸው የወጣው መግለጫ አስታውቋል። ፕሬዝደንቱ የመጀመሪያ ምልክት እንደታየባቸው መመርመራቸውን ነው አክሎ ያስታወቀው። በሀገሪቱ ደንብ መሰረት ማክሮን ለሰባት ቀናት ራሳቸውን ለይተው ይቆዩና በርቀት ሆነው ስራቸውን ያከናውናሉ ተብሏል። ከአሁን ቀደም በኮቪድ-19 ከተያዙ ርዕሳነ ብሔራት መካከል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን እና የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ይገኙባቸዋል። ይህ በዚህ እንዳለ የዓለም የጤና ድርጅት የኖቬል ኮሮና ቫይረስን የመጀመሪያ ምንጭ የሚመረምር ቡድን በመጪው ጥር ወር መጀመሪያ ሳምንት ላይ ወደ ቻይና እንደሚልክ አስታውቋል። ኮሮና ቫይረስ በሚያስከትለው ኮቪድ-19 ሳቢያ በዓለም ዙሪያ ከአንድ ነጥብ ስድስት ሚሊዮን በላይ ሰዎች ለህልፈት የተዳረጉ ሲሆን በአጠቃላይም ከሰባ አራት ነጥብ ሁለት ሚሊዮን በላይ ሰዎች በቫይረሱ ተይዘዋል። ወደ ቻይና የሚላከው አስር አባላት ያሉት ቡድን ኮቪድ-19 የሚያስከትለው ቫይረስ ከእንስሳት እንዴት አድርጎ ወደ ሰው ሊተላለፍ እንደቻለ ለማወቅና ምንጩም ከወደየት እንደሆነ ለመረዳት የሕክምና መረጃዎችንና የምርመራ ናሙናዎችን ይመረምራሉ ተብሏል። እንደ ብዙዎች ተመራማሪዎች እምነት ባለፈው የአውሮፓውያን 2019 መጨረሻ ላይ መጀመሪያ የተከሰተው ቫይረስ የተነሳው በማዕከላዊ ቻይና ውሃን ከተማ ከሌሊት ወፎች ላይ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የቻይና መንግስት የወረርሽኙን ምንጭ የሚመለከት መረጃ በመደበቅ ሲወነጅሉ ቆይተዋል። ይህ በዚህ እንዳለ በዩናይትድ ስቴትስ ለሁለተኛ የኮቪድ-19 መከላከያ ክትባት ፈቃድ የመስጠቱ መደበኛ ሂደት በዛሬው ዕለት ተጀምረዋል። ማሳቹሴትስ የሚገኘው ሞደርና ኩባንያ እና ብሔራዊ የጤና ተቋማት ኤን አይ ኤች በጋራ የቀመሙትን ክትባት መረጃዎች የምግብና የመድኃኒት አስተዳደር ኤፍዲኤ መመርመር ጀምረዋል። ሞደርና ስለ ክትባቱ ደህንነትና አዋጭነት የሰጠውን ማረጋገጫ በዚህ ሳምንት የኤፍዲኤ ተቆጣጣሪዎች እንዳረጋገጡለት የሚዘነጋ አይደለም። ይህ በዚህ እንዳለ ምክትል ፕሬዚደንቱ ማይክ ፔንስ በነገው ዕለት ክትባቱ እንደሚሰጣቸው ዋይት ሀውስ አስታውቋል። ተመራጩ ፕሬዚደንት ጆ ባይደን ደግሞ በሚቀጥለው ሳምንት ይከተባሉ ተብሏል። ወደ ፈረንሳዩ ፕሬዚደንት ማክሮን ዜና ስንመለስ ሌሎች የአውሮፓ ህብረት መሪዎች የእሳቸውን ለኮሮና ቫይረስ መጋለጥ ተከትሎ እኛስ እንመርመር ይሆን ወይስ ራሳችንን ለይተን መቆየት ያስፈልገኝ ይሆን የሚለው ሀሳብ ገብቷቸዋል። አብዛኞቹ መሪዎች ባለፉት ጥቂት ቀናት ውስጥ ከፈረንሳዩ መሪ ጋር ተገናኝተው ስለነበረ ነው። የአርባ ሁለት አመቱ ማኑኤል ማክሮን ትናንት በፓሪስ ከፖርቹጋል ጠቅላይ ሚኒስትር አንቶኒዮ ኮስታ ጋር ተገናኝተው እንደነበረ እና በዚሁ ሳምንት ውስጥ ከአውሮፓ ምክር ቤት መሪ ሻርል ሚሼል፣ ከአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቫንደርሊየን ጋር ምሳ እንደበሉ ነው የተጠቆመው። ከሌሎችም የአውሮፓ ህብረት መሪዎች ጋር ተገናኝተዋል ተብሏል። በዚሁ ሳምንት ውስጥ ከግብጹ ፕሬዚደንት አብደልፋታህ ኤልሲሲ ጋር እራት እንደበሉም ዜናው ገልጸዋል። በሌላ የኮቪድ-19 ወረርሽኝ ዜና ሳውዲ አረቢያ ዛሬ ዜጎቿንና ነዋሪዎቹን የኮቪድ-19 ክትባት መስጠት ጀምራለች። በዚህም ሀገሪቱ ፋይዘር እና ባዮንቴክ የሰሩትን የኮሮና ቫይረስ ክትባት በመጠቀም የመጀመሪያዋ የአረብ ሀገር ሆናለች። ክትባቶቹ የደረሷት በትናንትናው እለት መሆኑም ተገልጿል። የሳውዲ የጤና ጥበቃ ሚኒስቴር ባለስልጣናት በዚሁ ሳምንት ውስጥ ባወጡት ማሳሰቢያ በመላ ሀገሪቱ በነጻ የሚሰጠውን ክትባት ለመውሰድ ዜጎችና ነዋሪዎች መመዝገብ እንዲጀምሩ ማስታወቁ ይታወሳል። በሳውዲ አረቢያ ወረርሽኙ ከገባ ወዲህ ወደ 360 ሺህ የሚደርሱ ሰዎች በቫይረሱ ተይዘዋል፤ 6080 ሰዎች ደግሞ ለሕልፈት ተዳርገዋል። በመጨረሻም የሩሲያ ፕሬዚደንት ቭላድሚር ፑቲን የተቃዋሚ መሪ አሌክሲ ናቫልኒን የመረዙ የመንግስት የደህንነት ወኪሎች የሆኑ ነፍሰ ገዳዮች ናቸው የሚለውን ሪፖርት አጣጣሉ። ፑቲን በአመታዊ ጋዜጣዊ መግለጫቸው ላይ ሪፖርቱን የማወናበድ ተንኮል ሲሉ የገለጹት ሲሆን ናቫልኒ እንዲህ ባለ ደረጃ ለኢላማነት የሚያበቃ ስብእና የላቸውም ሲሉም አጣጥለዋል። አስከትለውም ናቫልኒ ከዩናይትድ ስቴትስ የስለላ ድርጅቶች ድጋፍ አግኝተዋል ሲሉ ፑቲን ወንጅለዋል። አሌክሲ ናቫልኒ ባለፈው ነሐሴ ወር ውስጥ ሩሲያ ውስጥ በአውሮፕላን እየተጓዙ ሳሉ መታመማቸውና በኋላም ለሕክምና ወደ ጀርመን መወሰዳቸው የሚዘነጋ አይደለም። ጀርመን ፈረንሳይና ስዊድን በሚገኙ ላቦራቶሪዎች ውስጥ በተደረገ የናሙና ምርመራ ናቫልኒ ኖቪቾክ በሚባል መርዝ መመረዛቸውን አስታውቀዋል። ላቦራቶሪዎቹ ኖቪቾክ በሶቪየት ሕብረት ዘመን ከነበሩት የመርዝ አይነቶች አንዱ ሲሆን ብሪታንያ ከሁለት አመታት በፊት በሀገሯ ሳልስበሪ ከተማ ውስጥ ለቀድሞ የሩሲያ ሰላይ ሴርጌይ ስክሪፓል እና ለልጃቸው የተሰጠው መርዝ ኖቪቾክ መሆኑን እንዳስታወቀች የሚዘነጋ አይደለም። በዛሬው ጋዜጣዊ ጉባኤያቸው ላይ ፑቲን በርካታ ጉዳዮችን አንስተዋል። ቀጣዩን የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን አስተዳደርም በተመለከተ ተናግረዋል። በሚመጣው ጥር ወር የሚደረገው የአስተዳደር ለውጥ በዩናይትድ ስቴትስና በሩሲያ ግንኙነት ውስጥ ያሉ አንዳንድ ችግሮችን ለመፍታት ይረዳል የሚል ተስፋ አለኝ ነው ያሉት የሩሲያው መሪ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። እንጅታየን፣ ለዜናዎቹ እናመሰግናለን። የምታዳምጡት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ታኅሳስ 7 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ አገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት የግጭቱ ምክንያት ድንበር ተሻግረው የገቡ የሱዳን ወታደሮች ናቸው። የትግራዩን የህግ ማስከበር ዘመቻ ጨምሮ በተለያዩ ጉዳዮች መጠመዳችንን እንደ ጥሩ አጋጣሚ መጠቀም የፈለጉ ያሏቸውን የሱዳን የበታች ባለስልጣናትም ተጠያቂ አድርገዋል። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ቀደም ሲል ባወጡት መግለጫ የኢትዮጵያ ወታደሮችና ሚሊሻዎች ወደ ግዛቶቻችን በመግባት ከቅኝት ሲመለሱ በነበሩ የጸጥታ ኃይሎቻችን ላይ ጥቃት ፈጽመዋል ብለዋል። ይህንን ጉዳይ በተመለከተ ዘጋቢያችን እስክንድር ፍሬው ከውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ጋር ቆይታ አድርጓል። ተከታተሉት። በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በሱዳን እና በኢትዮጵያ የጸጥታ ኃይሎች መካከል ማክሰኞ ምሽት የተፈጠረ ግጭት እንደነበር በሱዳን መንግስት በኩል ተገልጿል። ሌሎችም መረጃዎች ወጥተዋል። በኢትዮጵያ በኩል የሚታወቀው ምንድን ነው አምባሳደር? እሺ፣ እስክንድር አመሰግናለሁ። ምንድን ነው የሆነው? አሁን የዚህ ሰሜን ኢትዮጵያ ክፍል ጸጥታ የማስከበር እንቅስቃሴ እየተደረገ መሆኑ ይታወቃል። በዚህ ምክንያት እኛ ወታደራዊ ተቋማት እዚህ ሚዛም መንቀሳቀስ ሁኔታ አለ። እዚህ ከሱዳን ድንበር አካባቢ ያለው የወታደራዊ ኃይሉ አካባቢ የሱዳን በኩል ያለው ኃይል ወደዚህ የመግባት እና አንዳንዴም ደግሞ የገበሬውን ማሳ ጭምር መጥቶ የማጨድ የመሳሰሉ ምንም እንኳን በማዕከላዊ መንግስትም የተደገፈና የተሰጠ አመራር ነው ብለን ባናምንም ይህንን የማይሆን ህገወጥ እንቅስቃሴ ማድረጋቸው ነው የታየው። በዚህ አጋጣሚ የተፈጠረ ነገር ነው። ለማንኛውም ይህንን ነገር እንደተገነዘብን ለሱዳን መንግስት መልእክ ተላልፏል። ምክንያቱም የነገሩን መነሻ ነገሩን ይዘት ተቀሰፈ እንዴት እንደተከሰተ ኦልሬዲ ተገልጾላቸው ምንም እንኳን በበላይ አመራር የማሰብም ባይሆን አሁን አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ከግምት በማስገባት እኛ ጋር ቢዚ መሆናችንን በጠጣ ጥበቃ ስራ ላይ እዚህም እዛም ስምርት ስምሪትና ትኩረት መኖሩን በመመልከት ይህን ክፍተን ለመጠቀም በታች ያለው እዛ አካባቢ ሱዳን ወገን ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖናል። ይህን ለሱዳን መንግስት ተገልጿል። ጉዳዩን በዘለቄታው ለመፍታት እና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር እቅዱ አለ ማለት ነው። በከፍተኛ አመራር ደረጃ ሲሉ አምባሳደር፣ ይሄ ነገር እንግዲህ የተሰማው የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ በኢትዮጵያ ጉብኝት አድርገው በተመለሱ በጥቂት ቀናት ውስጥ ነው። እንደገና ሁለቱ መሪዎች ተገናኝተው ይነጋገሩበታል ወይስ ምንድን ነው የሚሆነው ከዚህ በከፍተኛ ደረጃ ይገባል ያው ከፍተኛ ደረጃ የሚለው ነው የሚገልጸው። ከሌና ከሌ የሚለው ነገር አስፈላጊ አይመስለኝም። ዞሮ ዞሮ ግን በመንግስት ደረጃ ማለት ነው። ሁለቱ መንግስታት ይህን ነገር ልማት ይሰጡታል። ምክንያቱም ከሱዳን ጋር ያለን ግንኙነት፣ ወዳጅነት ግንኙነት ጠንካራ ነው፣ የምንፈልገው ነው። እነሱም ይፈልጉታል፣ ምናልባት ከኛ እኩል ወይም ከኛ በላይ። ይህንን አፈወርዳ አናደርግም ነው። ነገር ግን አሁን የእኛን ትኩረት መዛባት እኛም ትኩረት ሌላ ጋር ነበር መሆን ከግምት በማስገባት እዛ በሱዳን መንግስት ፍላጎት ነው ብለን ባናምንም፣ በታች ያለው ክፍል ይህን አይነት ነገር ማፈጸሙ አያላክባ መሆ ኦልሬዲ በዚህ ደረጃ እንሰራለን ማለት ነው። የደረሰ ጉዳት መኖሩን በዚህ ግጭትም ይጠቅሳል። ግጭት ሲኖር ካዋልቲ ይኖራል። ኖርማል ነው። ይህን ያህል ነው የሚለውን ነገር የለኝም። በሱዳኑ ጠቅላይ ሚኒስትር ስም እንደወጣ የተገለጸ መግለጫ የሱዳን የጸጥታ ኃይሎች የቅኝት ስራ ሰርተው ሲመለሱ በኢትዮጵያ የጸጥታ ኃይሎች ጥቃት ተፈጸመባቸው ይላል። በዚህ መንገድ ነው እነሱ ያስቀመጡት። ሪያሊቲው ሬፊጂ ካምፕ ለመጠበቅ ለሬፊጂ እንክብካቤ ለመስጠት የሚል ነገር አለ። ግን እዚያ አካባቢ ሬፊጂም የለም። ያ ነታ የኢትዮጵያ ተሪተሪ ነው። ይህንን አጋጣሚ ተጠቅሞ ወደዚህ የመግባት ነገር ነው። እኛም ትኩረት ሌላ ከመሆኑ ያደረጉት ነገር ነው የሚል ነው። እሳቸው እንግዲህ የደረሳቸው ሪፖርት በዚህ ደረጃ ያስደንቃ ሆነ ቱም ለደጋ ደርሶብናል ብሎ ከታች ያለው ሪፖርት እስካረገ ድረስ። ነገር ግን እውነታው አሁን ቅድም ያልኩ አምባሳደር ይሄ ሁ ለማንኛውም ዝርዝር ጉዳዩን በከፍተኛ ደረጃ ሁለቱም ሙራሮች ተነጋግረው መግለጫ የሚሰጡበት እድል ይኖራል እና ያንን መጠበቁ ይሻላል። ይሄ እንደ አንድ አጋጣሚ የሚቆጠር ነው ወይስ በአጠቃላይ በሱዳንና በኢትዮጵያ መካከል ያለው የግንኙነትን ሁኔታ የሚያንጸባርቅ የሚገልጽ ነው? ይህ ምንም አያንጸባርቅም። ውስጥ ብለ ይህ በእንዲህ እንዳለ ጦርነት በተቀሰቀሰበት የትግራይ ክልል አቅራቢያ በሚገኘው አጎራባቹ የኢትዮጵያ ድንበር አካባቢ ባለው የሱዳን የእርሻ መሬት ላይ ሱዳን ሰራዊቷን ማሰማሯቷን ቀጥላለች ሲሉ አንዳንድ የሱዳን ባለስልጣናት ባለፈው ሳምንት ተናግረው ነበር። ሪፖርተራችን ናባ ሙህዲን ከካርቱም የላከችው አጭር ዘገባ ደረጀ ደስታ ያቀርበዋል። የሱዳን መንግስት ስለ ሰራዊቱ እንቅስቃሴ በይፋ የሰጠው አስተያየት የለም። የሱዳን ጦር ለ25 ዓመታት በኢትዮጵያ ሰራዊት ቁጥጥር ስር ወደ ነበረው አካባቢ በመንቀሳቀስ በአዋሳኝ ድንበር አቅራቢያ የነበረውን የእርሻ መሬት መቆጣጠሩና አካባቢው አዲስ አበባና ካርቱምን ለረጅም ጊዜ ሲያጋጭ የቆየ ጉዳይ መሆኑም ተዘግቧል። ሽፍታ በሚል ስያሜ የሚታወቁት የኢትዮጵያ ታጣቂዎች በየዓመቱ የመኸር ወቅት የሱዳን ይዞታዎች መሆናቸው በሚነገረው የፋሽጋና ሌሎች አካባቢዎች የሚገኙ የእርሻ ሰብሎችን ለመዝረፍ ይንቀሳቀሳሉ ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው የደህንነት ባለስልጣን ለአሜሪካ ድምፅ ጠቁመው የሱዳን ወታደሮች ይዞታቸውን የተቆጣጠሩ መሆኑን ተናግረዋል። የሱዳን ጦር ከበርካት ኖሬን ግዛት ወደ ምስራቅ አቅጣጫ በመስፋፋት ቀድሞውኑም የሱዳን ይዞታ የነበረውን ቦታ በመቆጣጠሩንም ባለስልጣኑ ገልጸዋል። ይህም የሆነበት ምክንያት የኢትዮጵያ ሰራዊት በትግራይ ግጭት ተጠምዶ ስለነበረ የሱዳን ጦር ይህን አካባቢ የመቆጣጠር እድል ስለነበረው ነው ብለዋል የአካባቢው የደህንነት ባለስልጣን። ባለፈው ግንቦት የኢትዮጵያ ታጣቂዎች ከገድ አሪፍ ከተማ በስተ ምስራቅ የሚገኙ መንደሮችን ማጥቃታቸውና በርካታ ሲቪሎችን የሱዳን ወታደሮችን መጎዳታቸው ተነግሯል። ሱዳን ጥቃቱን ያወገዘች ሲሆን የኢትዮጵያ መንግስትም የሚሊሻ ቡድኖችን ይደግፋል ስትል ነቅፋለች። ካርቱም የሚገኙ የፖለቲካ ተንታኝ ሙሀዴን ጅብሪል በቅርቡ አካባቢውን ጎብኝተው እንደነበር ይናገራሉ። እሳቸው እንደሚሉት ኢትዮጵያ ልታስተናግደው የምትፈልገው ሌላ ትልቅ ችግር ስላለባት ከሱዳን ጋር መጋጨትን አትፈልገውም። ሱዳን በኢትዮጵያ ትግራይ ክልል ውስጥ የተፈጠረውን ጦርነት ሸሽተው የተሰደዱ ኢትዮጵያውያንን ተቀብላ እያስተናገደች ነው። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአማርኛ ቋንቋ አገልግሎት ነው። ተከታዩ ዘገባ ሰሜን ኢትዮጵያ ከሚገኝ ዘጋቢያችን ጋር የተደረገ አጭር ቃለ ምልልስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ወደ ሰሜን ኢትዮጵያ ተጉዞ በዛ ያለውን የነዋሪዎቹን ሁኔታ የሚዳስ ዘገባ በማጠናቀር ላይ ይገኛል። በጎንደር የነበረውን ቆይታ በትላንትና እለት አስደምጠናችኋል። በዳንሻ ሁመራና ማይካድራም ተንቀሳቅሶ ነዋሪዎችን አነጋግሯል። ነገር ግን የነዋሪዎቹን ሙሉ አስተያየት በድምፅ ለማቅረብ ዛሬ የሚገኝበት ሁመራ ከተማ የኢንተርኔት አገልግሎት ስለሌለ የተመለከተውን በስልክ ሊያጋራን መስመር ላይ ይገኛል። ዮናታን እንደምነዋልክ ሲሆን እንደምንዋል። በዳንሻ በሁመራ እና ማይካድራ ስትንቀሳቀስ የተመለከትከውን፣ ያነጋገርካቸው ሰዎች ያጋሩህን ሀሳብ ለአድማጮቻችን አካፍልልን። አመሰግናለኝ። ሲሆን እንዳልሱ እንግዲህ ጎንደር ላይ ትንሽ ቆይታ ነበረኝ። ከዛ በኋላ ቀጥታ ወደ ዳንሻ ነበር ያቀናሁት። ዳንሻ አሁን ያለችበት ሁኔታ ላይ ምርከትች ያለው ዳንሻ እንግዲህ በመከላከያ ሰራዊት ላይ ለመጀመሪያ ጊዜ ጥቃት ሲፈጽም ጥቃቱ የተፈጸመባት ከተማ ነች። በዛው ልክ ደግሞ ጥቃቱም የመጀመሪያ እንደመሆኑ ምዘን በመከላከያ ሰራዊት ከሁሉም ቀድማ በቁጥር ስር የዋለች የተባለች አሁን ሰላሟ ከጦርነቱ በኋላ እየተመለሰ መሆኑን ለማች ያለው የከተማዋ ነዋሪዎች ቤኝ ነበር ያረጋገጡልኝ። በተለይ በሚዮራን ኢትዮጵያ ከሚገኙ ከተሞች ውስጥ አሁን በተሻለ እንቅስቃሴ ላይ እንደሆነች ለማወቅ ችያለሁ። የንግድ እንቅስቃሴዎች ተጀምረዋል። አንዳንድ ማህበራዊ አገልግሎት ተቋማት ስራ ጀምረዋል፣ ሁሉም ባይሆኑም። የፋይናንስ ተቋማት ውስን ባንክ ቤቶችም አገልግሎት የሰጡ መሆናቸውን ተመልክቻለሁ። በአንጻሩ ግን የመብራትና ሌሎች አገልግሎቶች እንዳልተጀመሩ፣ ችግር እንዳለባቸው የከተማዋ ነዋሪዎች ንግሮኛል። ከሞላ ጎደል ግን ወደ ቀድሞ መደበኛ እና ሰላማዊ እንቅስቃሴ እየተመለሰች መሆኗን ታዝቢያለሁ። የከተማ ነዋሪዎችን ሁላቸውን ባይሆኑም ስራቸውን ከጀመሩ ቀናት ተቆጥሯል ብሎኛል። በከተማው በተለይ ክብዳልኮች በማህበራዊ አገኖሰች ተቋማት ጉድለት ለእንግልትና ችግር የተጋለጡ መሆናቸውን ነግሮኛል። መብራት በአጭር ጊዜ ውስጥ ወደ መስመር ገብተው ተቀጠሎላቸው ስራ ቢጀምር ወደ መደበኛ ስራችን ወይም ኑሯችን መመለስ ይችላል ብሎ ነግሮኛል። ነገር ግን በጦርነቱ ገርፈት ከማሽ እንደነበሩ ጉዳት እንደደረሰባቸው ከአካላዊ ጉዳት እስከ ስነልቦና ጉዳት እንደደረሰ የሚሰጣቸው ነግሮኛል። ሰዎች ተፈናቅለውባቸዋል። ከሌሎች ቦታም የተፈናቀሉ በተለይ ከሄል ሸጣሪዎች ተፈናቅለው እየመጡ በርካታ የአካባቢ ነዋሪዎች እዛው አግኝቻቸው ነበር። ከዛ በኋላ ጨርሳ ላቀናሁን ወደ ኡመራ ከተማ ነበር። በከተማው የመከላከያ ሰራዊት አማራ ልዩ ሀይልና ሚሊሻዎች ቅኝት ሲያደርጉ ተመልክች። ያለ ኡመራ ከተማ ከጎንደር እስከ ዳንሻ ባደረት የአንድ መቶ አምስት ኪሎ ሜትር ጉዞ የህዝብ እንቅስቃሴ የተለመደ አይነት በሆንም፣ ግን እዚህ ኡመራ ውስጥ እንደዛይ ነገር አላየሁም። ከተማ በጣም ጸጥ ብላለች። እንግዲህ እንደምታውቂው ሲሆን የኡመራ ከተማ በሰሌ ትምህርት የምትታወቀው ከሰሌ ትምህርት ጋር በተያያዘም ከፍያ የሆነ የንግድ እንቅስቃሴና ሀይልኛ የሆነ የገንዘብ ልውውጥ የሚደረግባት ተረስ ከተማ ነች። ነገር ግን በዛይ እንቅስቃሴ አሁን አይስተዋልም። ሰዎች በየቤቶቻቸው ነው ቁጭ ያሉት። የተቆለፉ ቤቶች በርካቶች ናቸው። የንግድ እንቅስቃሴም እንደ ዳንሻ ከተማ ድል ሆነች፣ ንግስራ አልገባም። ምሳሌ የኢንተርኔት አገልግሎት የለም፣ ውሀ የለም፣ መብራት አገልግሎት የለም። ከሌሎቹ ከተሞች ሁመራን ልዩ የሚያደርገው ይሄ ነው። በተለይ አሁን ከዳንሻ ጋር ስናነጋግር፣ ዳንሻ ይቻሌ ካቶች አሉ። ሆመራ ላይ ግን ብዛይ ነገር አላስተዋልኩም የለም። በዚህ ሁኔታ ውስጥ የከተማ ነሆኖች ለችግር የተጋለጡ መሆናቸውን ነው የነገሩ። ሁመራ ሁኔታ እንደዚህ ካልኩ በኋላ ዛሬ ሴተዋት ወደ ማይካድሪያ ነበር ያቀናሁት። ማይካድሪያ በነበረኝ ቆይ ሁኔታ የከተማ ሁኔታ ትንሽ ይከብዳል። የሰዎቹ ስሜት ፊታቸው ላይ የሚታዩ ነገር የተረበሸ መልክ፣ የተረበሸ ፊት፣ በጥሩ ሁኔታ ላይ የማይገኙ ሰዎች ነው የምታገኛቸው ማይካድራ ላይ። ከሌሎች ከተሞች ደግሞ የማይካድራ ልዩ የሚያደርገው ይሄ ነው። በርካታ ሰዎች በጅምላ ተቀብረዋል፣ ተገለዋል። እንደዚህ እንደዚህም እስከ መቃብሮች ቦታ ድረስ ጃቸዋለው አንድ ቦታ ሰባት አምስት፣ ሌላ ቦታ ሀያ ሀምሳ አርባ እስከ ስለ ሰባት ሰዎች በአንድ መቃብር ተቀብረዋል። እነዛን ስለሚያውቁ ያን ነገር በአይናቸው ስላዩ የስነ ልቦና ጉዳት ስለደረሰባቸው ላይ የከተማ ነዋሪዎች ፖለቲክ ላይ ሲታይ እጅግ የሚከብድ ነው። ልጠይቃቸውም ሲታወራቸው የምነሮች ይህንን ነው እንድምምሉት እንደዚህ አይነት ነገር በዚህ ምድር ይፈጸማል ብለን አስብን አልነበረም፣ አናውቅም። በኢትዮጵያ ታሪክ ሲፈጸም የመጀመሪያው ነው። ብዙ ሰዎች በአንድ ላይ ተገድለው እርማችን ከናወጣ ሳንቀብር አንድ ላይ ተቀብሯል። ከፍያ የሆነ የፌሉ ቆዳ ጉዳት አድርሶብናል ነው ያሉ። ዓይናቸው ያዩ ልጆቻቸው ተገደሉባቸው እናቶች፣ ናችቻቸዋለሁ። ቤተሰቦቻቸው ተገደሉባቸው፣ ወንድሞቻቸው ተገደሉባቸው። እንግዲህ ግብያውን ሰርተው የተሰደዱ ከተማቸውን ሀገራቸውን ለቀው ወደ ሱዳን የገቡ ቤተሰቦችን ያሏቸው እዛ ያገኘኋቸው ሰዎች ነግረውኛል። ማይከር ላይ ተማ ገላትገለን የኢንተርኔት አገልግሎት የለን ከኢንተርኔት በባሴ መልኩ ደግሞ የቴሌኮሚኒኬሽን አገልግሎትን የለም። ስልክ ማውራታችን ኢንተርኔት ተቋርጧል። መጀመሪያ ጊዜ እንደነበረ መረጃው ነበረን። ተጠይቃቸው ያክተማ ሊሆኖች ለአንድ ሁለት ቀን ተከፍተ ነበር። ከዛ በኋላ ተፈልሶ ተገንጠለቸው ያሉ እንደዚህ አይነት የኢንፍራስትራክቸር ወይም የመሰጥ ልማት አገልግሎት ችግር እንዳለ ነግረውኛል። መንግስት ይህ ችግር ሲደርስ አይተዋል ሰምተዋል። ነገር ግን እንመጣለን ነው ያሉት። እስካሁን መጥተው ከምንግረታችሁ ብኑናችሁ ብሎ እየጠየቅን የመንግስት አካል የለም። አሁንም በችግር ውስጥ ነው ያለን ብሎኛል። ሲሆን ዮናታን ዳንሻን የሁመራንና የማይካድራን ሁኔታ ስትነግረን ከጸጥታ ጋር በተያያዘ ሰዎች እንደ ልባቸው ያለ ወታደር፣ ያለ መከላከያ ሰራዊት አጃቢ እንደ ልባቸው መንቀሳቀስ ይችላሉ። መልካም ሲሆን ስጋት ስላለባቸው ሰዎች በነጻነት ያለ ጸጥታ አካላት ጀባና ያነሱ ቅኝት ብቻቸውን መንቀሳቀስ የሚችሉበት ሁኔታ ገና አልተፈጠረም። ሲቪሎች መሰራት አልፎ ነው የምታገኛቸው። በየቦታው ሰው የራሱን መሳሪያ ይዘዋል። እንቅስቃሴ ስትደረግ በግል ደረጃ ሰው መሳሪያ ይዘው ነው የሚንቀሳቀስ ያለው ያሉን። ሆና ከተማ ከአንቺ ጋር ስልክ ከመደዋወላችን በፊት ያለ ጸጥታ አካላት ውጭ መሳሪያ የታጠቃችሁ ሲቪሎች መሳሪያዎቻችሁን እንድታስቀምጡ እያሏቸው በድምፅ ማጉያ መደብ ሲተላለፉ ታዝቤያለሁ። ነገር ግን አንቺ እንዳልሽው በእነዚህ ከተሞች ከዳሻ ውጭ ሰዎች በነጻነት ያለ ጸጥታ አካላት ትበቃ መንቀሳቀስ እንደማይችሉ ታዝቢያለሽ። እነዚህ ሶስቱ ከተሞች ውስጥ የትኛው የጸጥታ ሀይል ነው ነው ያለው? ማንስ ነው እያስተዳደረ ያለው? ከጎንደር እስከ ሶሮካ ከሶሮካ እስከ ሁመራ እንደታዩት ከሆነ የጠንታውን ሁኔታ እየመሩ እየቃኙ እየሰሩ ያሉት የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይል ና የአማራ ሚሊሻ መሆኑን ካዝብ ያለኝ እስከ ተከዘ ሆን ድረስ ሄጅ ያለኝ እዛ ድረስ እየጠበቁ ያሉት ፌዴራል ፖሊስ፣ የአማራ ልዩ ኃይል ና የሀገር መከላከያ ሰራዊቶች ናቸው። ዮናታን ዘብዲዮስ ካነጋገርካቸው ሰዎች የወሰድከውን አስተያየት ና ምልከታህን ስላጋራህ እናመሰግናለን። ነገር ግን እነዚህ የጠቀስካቸው ና ሌሎች የከተሞቹ ሁኔታዎች በቀጥታ በባለ ታሪኮቹ ድምጾች የታገዙ ሲሆኑ ለአድማጮቻችን ሙሉ ሥዕል ይሰጡናል። የሁሉንም ወገን ነዋሪዎች ና የጸጥታውን ሁኔታ ሌሎች መረጃዎችን አካተ ኢንተርኔት ከምታገኝበት ቦታ እንደምታካፍለን ተስፋ እናደርጋለን ለዛሬው እናመሰግናለን ዮናታን ሲሆን አመሰግናለን አንቺ እንዳልሽው በሶስቱም ከተሞች በተለይ በዳንሻ በማይካድራ ና በኡመራ የተለያዩ ሰዎችን አግኝቼ ታሪካቸውን እንዴት እየኖሩ ዳሉ በጦርቱ ነገር እንዳስተናገዱ አነጋግሬያቸዋለሁ ድምጻቸውና ምስላቸውን አጠቃላይ ይዣለሁ ኢንተርኔት ያለበት ሲገኝ ወይም ሲደርስ እነዚህ መረጃዎች በተለያዩ የመገናኛ ዘሮች በተለይ በሬዲዮ፣ በዌብሳይታችን፣ እንዲሁም በፌስቡክ ገጻችን ለተመልካች አድማጮቻችን የምናደር ሲሆናል። እለ አመሰግናለን። በጣም አመሰግናል ዮናታን። ወደ ተከታዩ ዘገባ እንለፍ። ኦነግ ሸኔ የተባለው ታጣቂ ቡድን በአማራ እና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ወረዳ ነዋሪ ተናግረዋል። ከህወሓት ውድቀት በኋላ በኦሮሚያና ና በቤንሻንጉል ጉምዝ ክልሎች በአማራ ብሔር ተወላጆች ላይ ዘርን መሰረት ያደረገ ጥቃት እየተፈጸመ ነው ያለው በመንግስት መዋቅር ውስጥ ባሉ የህወሓት ርዝራዦች ነው ያለው ደግሞ የአማራ ብሔራዊ ንቅናቄ አብን ነው። ንቅናቄው መንግስት ህግ የማስከበር እርምጃ እንዲወስድም ጠይቋል። የኦሮሚያ ክልል መንግስት በበኩሉ ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ተብሎ የተጠረጠሩ ከ800 በላይ አመራሮች ላይ እርምጃ መውሰዱን ገልጿል። አስቴር ምስጋናው ዝርዝርዛለች። የኦሮሚያ ክልላዊ መንግስት በክልሉ በምዕራብ ወለጋ እምሩና ነጆ ወረዳዎች ውስጥ ኦነግ ሸኔ አካሂዶታል ባለው የብሔር ማንነትን የለየ ጥቃት ከ20 በላይ ሰላማዊ ሰዎች መገደላቸውን ማስታወቁ ይታወሳል። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ነዋሪ መሆናቸውን የተናገሩ እና ስማቸው እንዲጠቀስ ያልፈለጉ ሰው ኦነግ ሸኔ የተባለው ታጣቂ በተደጋጋሚ ጥቃት እንደሚፈጽምና የአማራ ብሔር ተወላጆችም ስጋት ውስጥ መሆናቸውን ገልጸው ሕዝቡን ወክለው አዲስ አበባ በመሄድ ቅሬታ እንዳቀረቡ ተናግረዋል። ፌዴራል ቢሮም ብዙ ቦታ ቢሮዎች ደርሰን ነበረ። ሌላው እንኳን አልተሳካልም። ያው መንግስታት ቢሮ ላይ ያናገር ለማን ነበር ያመለከታችሁ? ያመለከት ነው በናበተ ብዙ ቢሮዎች ደርሰናል። በነገራችን ላይ በዩነ መንግስታት ቢሮ ነው የተቀበሉ። እነሱ ያው ከዛሬ ማምሻ ጀምሮ ይመደብላቸዋል፣ ተመለሱ፣ ደውለን እንጠይቃቸዋለን ብለው ስልካችንን ሰጠን። እስካሁንም አልደወሉልንም። ያው ባለፈው እንደዚያው በተለያዩ ሚዲያዎች የተገለጸ ነበረ። የሆነ ኪናት ከነ ልጇ ነው ቤት ላይ ተኩስ ከፍተውብን የገደሏት ማለት ነው። አካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ሲምል የሚደርስልና አካል የለም። ቀበሌውም ማዋቀሩ ፈርሶ ነው ያለው፣ እና ያው ሰዎችም እያጀጡ ይወስዳሉ። ይኸው ኦዜክሽን የሚባለው ማለት ነው። እነሱ በነገራችን ላይ ሁሉም የራሳቸውን የገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለቪኦኤ በሰጡት ቃል የአማራ ሕዝብ ከሌሎች ኢትዮጵያዊ ወንድሞቹ ጋር በእኩልነት እንዳይኖር ለዘመናት የተካሄደበት የተዛባ ትርክት፣ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች በመንግስት መዋቅር ውስጥ ባሉ ሰዎች የዘር ማጽዳት ስራ እየተከናወነ ነው ሲሉ ከሰዋል። ተደጋጋሚ የአማራ ህዝብ ጥቃት እየደረሰበት ያለው በኦሮሚያ ክልል ውስጥ ነው። አሁን ሰሞኑንም ታንጉልም በኦሮሚያ ክልልም ዘር ተኮር ጥቃቶች እየተፈጸሙበት ያለው እና ይሄ ነገር መቆም አለበት። የትንክ ኃይል በግጥላ ስር ከዋለ በኋላ ቋሚ ማሳበቢያ ሆኖ ሊቀጥል የሚችልበት ሁኔታ ሊኖር ስለማይችል በመንግስት መዋቅር ውስጥ የመሸጉ ጽንፈኞችን የማጥራት ስራ ሁሉ መስራት ይገባዋል። አቶ ዩሱፍ የአጭርና የረዥም ጊዜ መፍትሄ ያሉትን ዘርዝረዋል። ዘላቂ የሆነው ነገር በብሔራዊ ውይይትና ትርትር ይመጣል ስንል እስከዛው ድረስ የጽንፈኞችን ስምሪት በህግ አግባብ መዳኘት ይኖርብናል። መንግስት የህግ ማስከበር ስራውን ጠንቅቆ መስራት አለበት። ዝቅተኛው የመንግስት ኃላፊነት ዜጎችን ከጥቃት መከላከል ነው፣ ህግና ስርዓትን ማስከበር ነው እና ሁለቱ በአንድ ላይ ተጣምረው የሚሄዱ ናቸው እንጂ እስከዛ ድረስ ህዝቡ የዘር ማጥፋት ወንጀል እየተፈጸመበት በየቀኑ እየታረደ የሚቀጥልበት የፖለቲካ ሂደት ሊኖር አይችልም። በዘላቂነት ዋናው ችግር ከትርክት የተነሳ ስለሆነ ትርክቱን በሀሳብ መሞገት በፖሊሲ በፕሮግራሙ ማስተካከል ማርከሻ ትርክቶችን ሁላችንንም በጋራ፣ በነፃነት፣ በእኩልነት፣ በፍትሃዊነት ሊያኖረን የሚችል ትርክ ሀገራዊ ትርክት ሀገርን የማስከተል ፕሮጀክት መነደፍ አለበት። ማህበራዊ ረፍት ለመንሳት ሰብአዊነታቸውን ለመግፈፍ የሚንቀሳቀሱ አካላትን በህግ መጠየቅ በደህንነትና በመከላከያ ተቋም ስር መዋል አስፈላጊ ነው። ከሰሞኑ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ዘር ማጥፋት ዘመቻ ብሎ የጠራውን እንቅስቃሴ ለማስቆም መንግስት አፋጣኝ እርምጃ እንዲያስከብር ሲል አብን ጠይቋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ባልቻ ትናንት በሰጡት መግለጫ በክልሉ በምዕራብና በምስራቅ ወለጋ ዞኖች በአማራና በኦሮሞ ብሔሮች ተወላጆች ላይ ጥቃት ይፈጽሙ በነበሩ 782 ኦነግ ሸኔ አባላት ላይ እርምጃ መውሰዱን ገልጸዋል። የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ ሰባት መቶ ሰማኒያ ሁለት የሚሆኑ እርምጃ ተወስዶባቸዋል። ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ሜራቦል ለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው። ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ወይም መንግስታዊ ስራቸውን በአግባቡ አላከናወኑም በሚል በተጠረጠሩ ከስምንት መቶ በላይ የአመራር አባላትና ባለስልጣናት ላይ እርምጃ መውሰዱንም አቶ ጌታቸው ባልቻ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። በሌላ በኩል መንግስት በኢትዮ ሱዳን ድንበር አካባቢ ከሚሊሻ ጋር የተፈጠረውን ክስተት በቅርበት እየተከታተለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ሁለቱ ሀገራት እንዲህ ያሉ ችግሮችን ለመፍታት ሁሌም የውይይት አማራጭ የሚከተሉ በመሆናቸው ክስተቱ የሁለቱን ሀገራት ጥብቅ ትስስር አያላለውም ብለዋል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩት አስተያየት ክስተቱን እንደ መልካም አጋጣሚ ወስደው በማራገብ ልዩነትን ለማስፋት የሚጥሩ አካላት የሁለቱን ሀገራት ታሪካዊ ትስስር ያልተረዱ ናቸው ብለዋል። ጠቅላይ ሚኒስትሩ። ወደ ተከታዩ ዘገባ እናልፋለን። የነጭ ሪባን ቀን የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ለማሻሻል በሚል በዓለም አቀፍ ደረጃ የሚከበር ሲሆን በሀገር አቀፍ ደረጃ ዘንድሮ ለ15ኛ ጊዜ ተከብሯል። በወቅቱ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ምስጠፌ መሐመድ የሴቶችን ህይወት ለማሻሻል ክልላቸው የሚችለውን ሁሉ ያደርጋል ብለዋል። አዲስ ቸኮል ተጨማሪ አለው የሴቶች መብት ለማክበር የሚመከርበት የነጭ ሪባን ቀን ደረጃ በጅጅጋ ከተማ ተከብረዋል። የፌዴራል ና የክልል አመራሮች አምባሳደሮች ና ሌሎች እንግዶች በተገኙበት ነው ለ15ተኛ ጊዜ ባህሉ የተከበረው። የሴቶች ና ህጻናት ጉዳይ ሚኒስትሯ ወይዘሮ ፊልሰን አብዱላሂ የሴቶችን ህይወት ለመቀየር ብዙ መስራት እንደሚገባ ነው የገለጹት። ማንተ ሀልከን ዋንኩሱጋና ሀይ ዋ ኢነኑ ኡስታግኖ ታዕድየደ ዱመርከ ጋደጋር ሀን ዱመርካ አሁን ሁላችንም እዚህ የተገኘ ነው የሴቶችን ጥቃት ለመከላከል ሲሆን በክልልም ሆነ በሀገር አቀፍ ደረጃ የሴቶችን ኢኮኖሚያዊ፣ ፖለቲካዊ ና ማህበራዊ ሚና ለማሳደግ ብዙ መስራት ይጠበቅብናል። የሚደርሱባቸውን ጎጂ ባህላዊ ድርጊቶች ለመዋጋትም ሁላችን መረባረብ አለብን። ስለዚህ የሴቶችን መብት ለማክበር ጾታዊ ጥቃት እንዳይደርስባቸው ለመከላከል ና ከሌሎች እኩል እንዲሆኑ የምንችለው ሁሉ መደገፍ አለብን ብለዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጤፈ መሐመድ ፖሊሲና ስትራቴጂ ከመከለስና ና አስፈላጊውን በጀት ከመመደብ ጀምሮ የሴቶችን ህይወት ለማሻሻል ክልላቸው ብዙ ጥረት እንደሚያደርግ የተናገሩት አጠቃላይ እስካሁን በአገር አቀፍ ደረጃ የተሰጠው ትኩረት ተጠናክሮ እንዲቀጥል እና በሶማሌ ክልልም የሴቶች ጥቃት በከፍተኛ ደረጃ የሚታይበት አካባቢ በመሆኑ በዚህ አካባቢም ከፖሊሲ ከስትራቴጂዎች ጀምሮ እስከ የሚያስፈልገው ሪሶርስ አሎኬት በማድረግ ይህንን ጉዳይ እንደ በጣም ትልቅ አጀንዳ ወስዶ መስራት እንዳለብን ለማሳሰብ ነው። ግጭትና ጦርነት ያለባቸው አካባቢዎች በዋናነት ሴቶችን ተጎጂ ያደርጋል ያሉት አቶ ሙስጠፌ ለዚህም የሶማሌ ክልል ዋነኛ መሳሌ ነው ብለዋል። ባለፉት ሁለት ዓመታት ሶማሌ ክልል ውስጥ ከለውጡ ጋር በተያያዘ በሰላም በኩል የተገኙ ብዙ ምርታዎች አሉ። እነዛ ደግሞ ለሴቶች ጥቃት መቀነስ አስተዋጽኦ ያደርጋሉ። ምክንያቱም ብዙ ጊዜ የሴቶች ላይ የሚፈጸሙ ጥቃቶች ከግጭቶች ጋር የተያያዙ ስለሆኑ ቤት ውስጥ፣ ቢሮ ውስጥ ያሉ ጥቃቶች እንዳሉ ሆነው በሶማሌ ክልል ደረጃ በከፍተኛ ደረጃ በነበረው የሰላም እጦት የተጎዱት ሴቶች ናቸው። ለዚህም እስካሁን ድረስ በየጊዜው እየመጡ ችግሮቻቸውን የሚያቀርቡ የተደፈሩ ሴቶች ቁጥር ቀላል አይደለም። ስለዚህ የለውጡ አንዱ ያመጣው ትልቁ እምርታ እንደዚያ አይነት በጦርነት ወይም በግጭት ምክንያት የሚፈጠሩ ሴት መድፈር ሁኔታዎች እንዳይኖሩ ቢያደርግም፣ በየቤቱ በየመስሪያ ቤቱ በየማህበራዊ ሰርክሎቻችን ግን የሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው። ስለዚህ እነዚህም ለመከላከል በፌዴራልም በክልል ደረጃን እጅ ልጅ ተያይዘን የሚፈለገውን ቅንጅት በመፍጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለይም በሶማሌ ክልል አካባቢ ከፍተኛ ተቀባይነት ስላላቸው ይህን አጀንዳ እንደራሳቸው አጀንዳ በመውሰድ ከመንግስት ጎን በመቆም ይህንን የሴቶች ላይ የሚደረገውን ጥቃት በአስተሳሰብ ደረጃም በተግባሪም በመሬት ላይ በመውረድ ለመቀነስ በሚደረገው ጥረት ላይ እንዲያግዙን አድራ ለማለት ነው። የሶማሌ ክልል የሴቶች ጥቃት በስፋት ይፈጸምባቸዋል ከሚባሉ አካባቢዎች አንዱ እንደሆነ የተናገሩት የክልሉ የሴቶችና ህጻናት ጉዳይ ቢሮ ምክትል ኃላፊው ወይዘሮ ሰሚራ መሀመድ ይህን ለማስተካከልም የሚችሉት እንደሚያደርጉ ቃል ገብተዋል። ክልሉ በሴት ልጅ ላይ ልዩ ልዩ ጎጂ ባህላዊ ድርጊቶች ከሚፈጸምባቸው ክልሎች አንዱ ሲሆን፣ የክልሉ ኋላቀርነትና ተደጋጋሚ ግጭትም ትልቁ ጫና የሚያሳድረው በሴቶች ላይ እንደሆነ ነው በመድረኩ የተነሳው። በወቅቱ የሳዑዲ አረቢያ፣ የቱርክ፣ የኖርዌይ፣ ፊንላንድ አየርላንድና ጃፓን አምባሳደሮች በሶማሌ ክልል የሰፈነው ሰላምና አዲሱ ሶማሌ ክልል አስተዳደር የሴቶችን ህይወት በማሻሻል ረገድ አዎንታዊ ሚና እየተጫወተ መሆኑን የሚገልጽ ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬ አዲስ ቸኮልን ለዘገባው እናመሰግናለን። የደራሲና ተዋናይ ተባባሪ ፕሮፌሰር ተስፋዬ ገሰሰ አስክሬን ሥርዓተ ቀብር በቅድስተ ሥላሴ ካቴድራል መካነ መቃብር ዛሬ ተፈጽሟል። በስርዓቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤና ሌሎችም የመንግስት ከፍተኛ ባለስልጣናት ተገኝተዋል። ፀሐይ ዳምጠው ተጨማሪ ያላት። ተባባሪ ፕሮፌሰር ተስፋዬ ገሰሰ በሐረርጌ ጎሮጉቱ በ1929 ዓ ም ነው የተወለዱት። በ84 ዓመት ዕድሜያቸው አረፉ ተባባሪ ፕሮፌሰር ተስፋዬ መጽሐፍትን የደረሱ ሲሆን በተለያዩ ፊልሞችና ድራማዎች ላይ በተውኔት ተሳትፏል ዛሬ ረፋር ላይ በብሔራዊ ትያትር ቤት የአስክሬን ሽኝት ፕሮግራም ተካሂዷል በርካታ ተውኔቶች ላይ የትወና ችሎታቸውን ስላስመሰከሩት ተባባሪ ፕሮፌሰር ተስፋዬ የሙያ ባልደረቦቻቸው የሆኑ የጥበብ ቤተሰቦች ተናግሯል ጋሽ ተስፋዬ በኢትዮጵያ የኪነ ጥበብ ዓለም ውስጥ ቀዳሚ ደረጃ ከመሰጫቸው ቀዳሚ ደረጃ ማለት በሁለገብ የኪነ ጥበብ ሰውነቱ ማለት ነው። ጋሽ ተስፋዬ በኪነ ጥበቡ ዓለም ከብዙዎቹ ከብዙዎቹ ምናልባት ሳይሆን ከሁሉም ለየት ያለ የሙያ አቅም እና ሁለገብነት ያለው ሰው ነው። ጋሽ ተስፋዬ በብዙ መልኩ ደጋግሞ እንደተነገረው የቲያትር መምህር ነው፣ ተዋናኝ ነው፣ አዘጋጅ ነው፣ ገጣሚ ነው፣ ተርጓሚ ነው፣ እንደተባለውም ተመራማሪ ነው፣ ተርጓሚም ነው። በሁሉም መልኩ ስትወስደው በኪነ ጥበቡ ሙሉ የሆነ ሰው ማለት ነው። ጋሽ ተስፋዬ በሁሉም ሙያ ውስጥ ዝም ብሎ መግባት ሳይሆን ደግሞ በሁሉም ሙያ ውስጥ ደግሞ ጥግ የሆነ ሰው ነው። ጸሐፊነቱም ጥግ ነው። ብዙ ስራዎችን ጽፏል። በተርጓሚነቱም በገጣሚነቱም እንደዛ በዝግጅትም ጋሽ ተስፋ የሰራቸው ስራዎች በጣም በርካታና ጥግ የሆኑ ስራዎች ናቸው። በዘመናዊ ቲያትር ውስጥ ቀዳሚ ሰው ስለሆነ ማለት ነው። በኢትዮጵያ ምድር ላይ ምናልባትም በቲያትር የመጀመሪያው ዘመናዊ ቲያትርን አሜሪካ ተምሮ የመጣ የመጀመሪያው ሰው እሱ ነው። በንጉሱ ተልኮ ዛሬ እኛ ለተፈጠርንባቸው ለዚህ ለአሁን ዘመን ቀዳሚ ናቸው ብለን የምናስባቸው ሰዎች ሁሉ በጋሽ ተስፋ ውስጥ የተማሩ ናቸው። ተባባሪ ፕሮፌሰር ተስፋዬ የህይወት ታሪክ ላይ እንደተነገረው መተከዣ ወይንም ግጥምና ቅኔ፣ ጥላውን ግዛው፣ እቃው፣ የሺ አባትና ልጆች፣ ላቀችና ደስታ ታድሶ እየተሰኙና ሌሎች ተውኔቶችን ደርሰዋል። ተስፋዬ በኖርዝ ዌስተርን ዩኒቨርሲቲ እየተማረ በጣሊያናዊ ሉዊጂ ፒራንዴሎ እና በበርካታ የሼክስፒር ተውኔቶች ውስጥ ተውኗል። መሰናቀችና ድስቷ የተሰኘው በእንግሊዝኛ ቋንቋ የተጻፈውን አጭር ልቦለድ ወደ ተውኔት በመቀየር እና በማዘጋጀት በተዋናይነት ተሳትፏል። እዛው ሳለ በመካከለኛ ሚና በብሬሽት ፕራይቬት ላይፍ ኦፍ ደ ማስተር ሬስ እና ኤቭሪማን በተባለ ተውኔት ውስጥ አብይ ገጽ ባህሪውን ወክሎ ተጫውቷል። ተስፋዬ ከውጭ ከተመለሰ በኋላ ከአንጋፋዎቹ ተወናያን ከናውላቸው ደጀኔ፣ ወጋየው ንጋቱ፣ ጌታቸው ደባልቄ፣ ተስፋዬ ሳሉና ሌሎችም ጋር በመሆን በበርካታ ተውኔቶች መሪውንና ሌሎች ገጸ ባህሪያትን ወክሎ በመጫወት ከተመልካቹ ከፍተኛ ቁጥ አትርቧል። ለአብነት የጸጋዬ ገብረ መድህን ትርጉም ስራ ሐምሌት ሐምሌትን ጴጥሮስ፣ ያቺን ሰዓት ውስጥ ጀኔራል ግራዚያንን፣ ቴዎድሮስ ውስጥ መልእክተኛውን ሲጫወት የነጋሽ ገብረ ማርያም የድል አጥቢያ አርበኛ ውስጥ ሰርጀንት ትሪቫልድን፣ የመንግስቱ ለማ ጸረ ኮሎኒያሊዝም ውስጥ ፓጆን ተጫወታል። ራሱ አዘጋጅቶ ከተወነባቸው ቲያትሮች ውስጥ ጸረ ኮሎኒያሊዝም፣ የድል አጥቢያ አርበኛ፣ አስናቀችና ድስቷ ተጠቃሽ ናቸው። ተስፋዬ ከሙያዎች ሁሉ ለትውላ ቅድሚያ ይሰጣል። ከተጫወታቸው ገጸ ባህሪያት መካከል ሐምሌት አንዱ ነው። ሐምሌት በሁሉም ዘመንና በማንኛውም ማህበረሰብ ሊኖር የሚችል ገጸ ባህሪ። ለዚህ ነው ሐምሌት የማይሞት ገጸ ባህሪ ነው የሚባለው። ሐምሌትን ተጫውቶ በወቅቱ ከአድናቂዎቹ ኢትዮጵያዊው ሐምሌት የሚል ስም አትርፏል። የአሁኑ ትውልድ ከተስፋ የገሰሰ ጥበብን መኖርንና የአላማ ጽናትን መማር አለበት ብሏል። የሙያ አጋራቸው አርቲስት ፈለገ ባህሩ እስካለፈበት ጊዜ ድረስ እውቀቱን ሳይሰስት ሲሰጠን የነበረ እኔ ምድለኛ አንድ የፈረንሳይ ትርጉም ቲያትር አብረው ተጫዎች አለ እና በጣም እድለኛ ነኝ። ጋች ተስፋዬ ግን በስራዎች ውስጥ በኦመር ሀያ መም ስራዎችም ውስጥ እንዳንጸባረቃቸው ሞት እንደሚመጣ ያውቀዋል ከሚጎነጫት ወይም ጠጅ ጋርም እያደረገ ስለ ሞት በዚቅ ነግሮናል እና ያንን ያውቅን ስለነበር እውቀቱን በመጽሐፍ ያሳተመ ሲያቀብለን ኖሯል። እነሱ የኖሩበትን ዘመን የሀምሳዎቹን፣ የስልሳዎቹን ትውልድም የጻፈበትን ታሪክ አቀብሎናል። ስለዚህ ዝም ብሎ ቁጭ ብሎ አልተቀመጠም። እውቀቱን ሲያቀብል ነው የኖረው። እርግጥ እሱን ማጣት ለዚህ ትውልድ ትልቅ ክፍተት ነው። እውነት ከጋሽ ተስፋዬ ትውልድ መማር ያለበት ያው የከያኒውን መብት ለማስጠበቅ በደርግ ዘመን የከያኒውን መብት ለማስጠበቅ እስከ መታሰር ድረስ የደረሰበት አጋጣሚም አለ። ስለዚህ ለዓላማ ጽኑ መሆንን ይማራል ትውልዱ በሙያው ታማኝ መሆንንና እስከ መጨረሻው እድሜ ድረስ ካልተሳሳትኩኝ የዛሬ ሁለት ዓመት ቲያትር ተጫውቷል፣ በዚህ እርጅና ዘመኑ። ስለዚህ ለሙያ ታማኝ ሆኖ እስከ መጨረሻው ዕድሜ ድረስ ማገልገልን ይህ ትውልድ እኛም መማር አለብን። ተባባሪ ፕሮፌሰር ተስፋዬ ገሰሰ በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ኮሌጅ ለብዙ ዓመታት በመምህርነት አገልግሏል። ዛሬ በአዲስ አበባ ቅድስት ሥላሴ ካቴድራል በተከናወነው ስርዓተ ቀብር ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበበ ተገኝተው የአበባ ጉንጉን አኑሯል። ወዳጅ ዘመዶቻቸው፣ የስራና የሙያ ባልደረቦቻቸው፣ አድናቂዎቻቸው፣ የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች ተገኝተው መምህር፣ ጸሐፊ ተውኔት፣ ደራሲና የስራ መሪ የነበሩትን ረዳት ፕሮፌሰር ተስፋዬ ገሰሰን በክብር ሸኝተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ሰኞ እስከ አርብ በአህዱ ራዲዮ 943 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ መንግስት በትግራይ ክልል ባካሄደውና ሕግ የማስከበር ዘመቻ ባለው እርምጃ ዙሪያ በዓለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ሕብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሑፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ ሸቆየ ተከታትለዋለች። እንደሚከተለው ይቀርባል። ስሜን ሽቆየን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ከአንድ ወር በፊት በትግራይ ክልል በተጀመረው ጦርነት ምክንያት ብዙዎች ወደ ጎረቤት ሀገር ሱዳን ተሰደዋል። ከስደተኞቹ መካከል ነፍሰ ጡርና አራሶች ይገኙበታል። ባረፉበት የሱዳን ድንበር መጠለያ ካምፕ ውስጥም የወለዱ እናቶች አሉ። የካምፑ አስተዳዳሪዎች ስደተኞቹን ወደ ሌላ ጣቢያ የማዘዋወር እቅድ ቢኖራቸውም እናቶቹ ግን ገና ከተወለዱ አንዱ የቀናት እድሜ ያላቸው ጨቅላ ህጻናትን ይዞ ወደ ሌላ ካምፕ መጓዝ ከፍተኛ ስጋት ውስጥ ከቷቸዋል። የአሜሪካ ድምጿ ሄዘር ሙርዶክ ከሱዳን ድንበር የስደተኞች ካምፕ ሐምዳይት የላከችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ባለፈው አንድ ወር ጊዜ ውስጥ በአስር ሺዎች የሚቆጠሩ ሰዎች በትግራይ ክልል የተነሳው ጦርነት እስኪያልፍ ድረስ በሰላም የሚቆዩበትን ቦታ ፍለጋ ወደ ሱዳን ሸሽተዋል። አብዛኞቹም ከቤትና ከቀያቸው ሲወጡ የለበሱትን ብቻ ይዘው በድንገት ነው የሸሹት። ብዙዎቹም ከባድ ጫና አለባቸው። ጽዮን በሀምዳይት ካምፕ ውስጥ ከተወለደች ሀያ አምስት ቀናት ተቆጠሩ። ወላጆቿ የነበሩበት አካባቢ በቦምብ መደብደብ ሲጀምር ነው መሸሽ የጀመሩት። ለሶስት ቀናት ያህል ዳገት ቁልቁለት አቋርጠው ሱዳን ደርሰዋል። እናቷ ምዕ ባለፍትዊ ፍትዊ ስለ ጉዟቸው እንዴት አስረዳለች። ከቤት የወጣሁት ፍንዳታና ተኩስ ሲጀመር ነው። ያኔ ድርስ ነፍሰ ጡር ነበርኩ። ያለፍንባቸው ጉድጓዶች በአይነ ምድርና በሽንት ጨቅይተው ነበር። በዛ ውስጥ መጓዝ ከባድ ነበር። ከዛ በኋላ ደግሞ ለሶስት ቀናት ያክል በበረሃ ውስጥ ተጉዘናል። እዛ ደግሞ እባቦች ነበሩ። አራሷ ጽዮን ታዲያ ታማለች። ነገር ግን ካምፕ ውስጥ ባለው ሁኔቷ እናቷም ባለ የልጇን ችግር መለየት እንዳልቻለች ትናገራለች። በተጨማሪም ሌሎች እናቶች ጨቅላ ልጆቻቸው ጭንቀት ውስጥ እንደገቡባቸው ይናገራሉ። ገነት ወልደ ማርያም የአራት ወር ሕጻን ልጇን ሰላማዊትን ይዛ የወጣችው ከወር በፊት ነበር። ከዚያን ጊዜ ጀምሮ ልጇ ጤነኛ ለመሆኗን ነው የምትናገረው እዚህ ከመጣን ጀምሮ ልጄ በጣም ትቃዣለች። በዛ ላይ የበላችው ነገር ሁሉ ያስመልሳታል። ለእሷ የሚሆን በቂ ምግብ ደግሞ የለንም። ባለስልጣናት ስደተኞቹን ከድንበር ራቅ ወዳሉ የስደተኛ ጣቢያዎች ለማዘዋወር ጥረት እያደረጉ ይገኛሉ። ነገር ግን አንዳንዶቹ ስደተኞች ከተጠፋፏቸው ቤተሰቦች ጋር ለመገናኘት ባላቸው ተስፋ ምክንያት ወደ ሌሎች ካምፖች መዛወር አለመፈለጋቸውን ነው የሚናገሩት። በተመሳሳይ አራሶቹ እናቶችም በማይመች መንገድ ላይ ለአስር ሰዓታት ያክል ልጆቻቸውን ይዘው መጓዙ ለልጆቹ ጤንነት አደጋለሁ ብለው ይሰጋሉ። ብርሃን ኑሮዬ የሁለት መንትያ ልጆች አባት ነው። መንትዮቹ ያለ ጊዜያቸው የተወለዱ ሲሆን ግጭቱ ሲፈጠር ሐኪሞቹ የነበሩበትን ሆስፒታል ለቀው ሲሸሹ ወላጆችም ህጻናቱን ይዘው ለመሸሽ ተገደዋል። አሁን የእናታቸው ጡት ስለደረቀ ብርሃን በጣም ርካሽ የሆነ የዱቄት ወተት እየገዛ ልጆቹን ለማጥባት ይሞክራል። ነገር ግን ህጻናቱ እያገኙ ያሉት ምግብ ለእድገታቸው የሚያግዝና የተመጣጠነ አይደለም። ሲትሽን ማ ደውተር ር ንጀርስ አሁን ልጆች ያሉበት ሁኔታ በጣም አስጊ ነው። እኛም በጣም ተዳክመናል። እንዴት አድርገን በህይወት እንደምናቆያቸው አናውቅም። ብርሃን እዚህ ካምፕ ውስጥ ያለው የሰብአዊ ድጋፍ ከዕለት ወደ ዕለት እየቀነሰ በመሄዱ ልጆቹን ይዞ እርዳታ ሊያገኝ ወደሚችልባቸው የስደተኛ ካምፖች በባስ ከመሄድ ውጪ ምርጫ እንደሌለው ይናገራል። በሀምዳይት የስደተኞች ካምፕ ውስጥ የሚገኙት አብዛኞቹ ስደተኞች ሁኔታዎች ሲረጋጉ ወደ ሀገራቸው የመመለስ ፍላጎት አላቸው። ነገር ግን በትግራይ ክልል ባለው የሞባይል ስልክና የኢንተርኔት መቋረጥ ምክንያት አሁንም ድረስ ከቤተሰቦቻቸው ጋር የተቆራረጡ ሲሆን ለጊዜው እየሰሙ ያሉት የግጭት የረሃብና የፍርሃት ዜናዎችን ብቻ ነው። ለሄዘር ሙርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሄዘር ሙርዶክንና የደንገረ መሆን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በያዝነው ዓመት በስራቸው ምክንያት የታሰሩት ጋዜጠኞች ብዛት ከፍተኛ ደረጃ ላይ ደርሷል። ተብሏል በዓለም ደረጃ 274 ጋዜጠኞች ታስረዋል። ሲፒጄ በሚል አጽርሆት የሚታወቀው ለጋዜጠኞች መብት የሚሟገተው ድርጅት ያወጣው አመታዊ ዘገባ ቻይና፣ ቱርክና ግብጽ ጋዜጠኞችን በማሰር ቀዳሚ ቦታ እንደያዙ ተጠቁሟል። ኢትዮጵያና ቤላሩስ ያለው ያለ መረጋጋት ሁኔታ እስራቶች እንዲበዙ ምክንያት ሆኗል ተብሏል። ዩናይትድ ስቴትስ ውስጥ የሚካሄዱት ተቃውሞዎችም እስራቶችን አስከትለዋል ስትል የአሜሪካ ድምጽ ዘጋቢ ጀሲካ ጄሬት ባጠናቀረችው ዘገባ ገልጻለች። አዳነች ፍሳህዬ ታቀርበዋለች። ቻይና ውስጥ አዲስ አስከፊ አይነት ወረርሽኝ በገባበት ወቅት የአካባቢ ጋዜጠኞች በማህበራዊ ሚዲያ መዘገብ በመጀመራቸው መንግስት እንዳሰራቸው ታውቋል። ለጋዜጠኞች መብት የቆመው ድርጅት የጥብቅና ክፍል ስራ አስኪያጅ ኮርትኒ ራዲሽ ያብራራሉ። It is the worst year on record for imprisonments, 274, because of primarily two reasons. One is the reaction to the global health pandemic, which has been met by የ274 ጋዜጠኞች መታሰር በሁለት ምክንያቶች ከምንጊዜውም በላይ የከፋ ነው። አንደኛው የዓለም አቀፉ ወረርሽኝ የተሰጠው ምላሽ ነው። የሐሰት ወሬ በሚል ክስ በጋዜጠኞች ነጻ አዘጋገብ ላይ የበቀል እርምጃን አስከተለ። ሌላው ደግሞ በተቃውሞ እርምጃ ማስከተሉ ነው። የወረርሽኙ መዛመት ራሱ የታሰሩት ጋዜጠኞች ፍትሕ እንዲያገኙ ጥሪ የማድረግ አስፈላጊነትን ግድ ይላል። ቢያንስ ሁለት ጋዜጠኞች በእስር እንዳሉ በኮቪድ-19 ታመው ለህልፈት ተዳርገዋል። የኪርጊስታን ጋዜጠኛ አዚም ጆን አስካሮቭም በእስር እንዳለ በቫይረሱ መሞቱን ቤተሰቦች ያምናሉ። አሁንም ራዲሽ ኮቪድን የመሰለ ዓለም አቀፍ ወረርሽኝ በተዛመተበት ሁኔታ ጋዜጠኞችን ማሰር በጋዜጠኝነት ላይ ሞትን የመፍረድ ያክል ይሆናል። ምክንያቱም እስር ቤት ሆነው የአካል መራራቅን ሊተገብሩ አይችሉም። ራሳቸውን ለመከላከል የሚችሉበት ቁስ ተደራሽነት የላቸውም። በአጠቃላይ እስር ቤቶች ለተላላፊ በሽታዎች አመቺ ናቸው። በያዝነው ዓመት ቀደም ሲልም ቢሆን ብዙ ታስረው የተፈቱ ጋዜጠኞች አሉ። ዩናይትድ ስቴትስ ውስጥ ከ117 በላይ የሚሆኑ ጋዜጠኞች የዘር ልዩነትን በመቃወም ስለሚካሄዱ ሰልፎች ወይም ተቃውሞዎች ሲዘግቡ እንዲሁም ከፕሬዝዳንታዊ ምርጫ ጋር በተያያዘ ስለተደረጉ ተቃውሞዎች ሲዘግቡ ለአጭር ጊዜ ታስረው ተፈቷል። የዩናይትድ ስቴትስ ፕሬስ ፍሪደም ትራከር ማናጂንግ ኤዲተር ክርስትን ምክደን ና ቢት የተቃውሞ ቦታዎች ምንግዜም ቢሆን ለጋዜጠኞች አደገኛ ናቸው። ይህ የተጀመረው ጆርጅ ፍሎይድ እንደ አውሮፓውያን አቆጣጠር ግንቦት ሀያ አምስት ቀን ሚኒያፖሊስ ሚኒሶታ ላይ በሞተበት ወቅት ነው። በደጋታው በብሔራዊ ደረጃ ይካሄድ ስለነበረው የተቃውሞ ሰልፍ ሲዘግቡ የነበሩ ጋዜጠኞች ሲደበደቡ አይተናል። ቀጥሎም ጋዜጠኞች ለመጀመሪያ ጊዜ ሲታሰሩ አይተናል። በአጠቃላይ በያዝነው ዓመት 117 ጋዜጠኞች መያዛቸውን ወይም መታሰራቸውን መዝግበናል። የነጻ ፕሬስ ነጻነት ምልክት ታይቶባት በነበረችው ኢትዮጵያ በትግራይ ክልል ስላለው ውጊያ መዘገብን በሚመለከት በርካታ ጋዜጠኞች ታስረዋል። በቤላሩስም የፕሬዚዳንት አሌክሳንደር ሉካሼንኮ እንደገና መመረጥን በሚመለከት ለተነሳው ተቃውሞ የዘገቡ አስር ጋዜጠኞች ታስረዋል። አሁንም ራዲሽ ቤላሩስና ኢትዮጵያ ጋዜጠኞችን በስራቸው ምክንያት በማሰር ቀዳሚ ቦታ ከያዙት ቻይና፣ ቱርክ፣ ግብጽና ሳውዲ አረቢያ ስም ዝርዝር ውስጥ መጋባት ይፈልጋሉ እንደማይሆን ተስፋ አደርጋለሁ። የነፃ ዜና ተደራሽነት ከማንኛውም ጊዜ በላይ ወሳኝ በሆነበት ዓመት በስራቸው ምክንያት የሚታሰሩት ጋዜጠኞች መበራከቱ አሳሳቢ ዝንባሌ መሆኑ ተዘግቧል። አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይት ስቴትስ እና ባህሬን ለአስርት ዓመታት የዘለቀ ትስስር ነበራቸው ሲል ይንደረደራል የዕለቱ ርዕሰ አንቀጽ እንደ አውሮፓውያን የቀን አቆጣጠር ባለፈው ታህሳስ 1 2020 በኢትዮጵያ የቀን አቆጣጠር ህዳር 22 2013 ዓ ም ሁለቱ ሀገሮች በዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ እና በባህሬን የውጭ ጉዳይ ሚኒስትር አብደለጢፍ ቢን ራሽድ አልዛይኒ የመክፈቻ ንግግሮች በርቀት በኢንተርኔት ቪዲዮ አማካኝነት ስትራቴጂያዊ ጉዳዮች ላይ ያተኮረ ውይይት መጀመራቸውን ያብራራል። የውጭ ጉዳይ ሚኒስትር ፓምፔዮ የአብርሃም ስምምነቶች የሚል ስያሜ በተሰጠውና ቀደም ሲል ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከሌላቸው ሀገሮች ጋር ታሪካዊ የተሰኘ ግንኙነት ለመጀመር የሚደረግ ስምምነት ባህሬን ሁለተኛው ሀገር ሆኗ መፈራረሟን በማወደስ ተናገሩ። በዚህም ስምምነት መሰረት ሁለቱ ሀገሮች ቱሪዝም፣ ትምህርት፣ ንግድና ጸጥታ ጉዳዮችን ጨምሮ በበርካታ ዘርፎች የትብብር ግንኙነት ለመጀመር ያስችላቸዋል ተብሎ ታምኗል። This ይህ ማንም ሊመለስበት የማይሻውን ያረጀና ጊዜው ያለፈበትን አስተሳሰብ ወደ ኋላ ትተን እያለፍነው ያለነው ለመላው ክልል የሚበጅ የተስፋ ምልክት ነው። ባህሬን የአገር የቆዳ ስፋት መጠን በዓለም መድረክ አንድ አገር ሊኖረው የሚችለውን ተጽዕኖ እንደማይወስን ያሳየችበትን የመሪነት አርአያ ሌሎች በርካታ አገሮችም ይከተላሉ ብዬ አምናለሁ። ፓምፒዮ አክለውም ባህሬን ከዩናይት ስቴትስ ጋር በጸጥታ ጉዳዮች ያላትን አጋርነት ማመላከታቸውን የጠቀሰው የዕለቱ ርዕስ አንቀጽ ለዩናይት ስቴትስ የባህር ኃይል ማዕከላዊ እዝና ለአምስተኛው እግረኛ ክፍለ ጦር ዋና ጦር ሰፈር በመስጠት ጭምር ዩናይት ስቴትስ እስላማዊን ጽንፈኛ ቡድን አይሲስን በአየር ለመምታትና ድል ለመንሳት ባህሬን አበረከተች ያሉትን አስተዋጽኦ ርዕስ አንቀጽ ዘርዝሯል። That allows us to collaborate across the board, from fighting terrorism to ይህም ሽብርተኝነትን ከመዋጋት በባህረሰላጤው ሸቀጥ ያለ ችግር የሚተላለፍበትን ሁኔታ ማረጋገጥ እና ከኢራን ባህር ላይ ጥቃት በመጠነ ሰፊ ጉዳዮች ተባብሮ መስራት ያስችለናል። ርዕሰ አንቀጹ በተጨማሪም የውጭ ጉዳይ ሚኒስትር ፓምፔዮ የኢራን መንግስት፣ ለባህረ ሰላጤው ጸጥታና ለአካባቢው ህዝብ ሰላምና ደህንነት መደፍረስ ቀንደኛው አደጋ ደቃይ ነው ሲሉ የተናገሩትንም ጠቅሷል። በተሳካ ሁኔታ ቴህራንን ለነጠለውና እንዲሁም የሽብር ምግባር ለመፈጸምና ተጽዕኖ ለማሳደር የምትጠቀምበትን በብዙ አስር ቢሊዮን ዶላር የሚገመት ገንዘብ እንዳታገኝ ላደረገው የመጨረሻው ብርቱ ጫና የተሰኘው ዘመቻ ላደረጋችሁት የማያወላውል ድጋፍ ባህሬንንና ህዝቧን ላመሰግን እወዳለሁ። ባህሬንና ዩናይት ስቴትስ የሚጋሩት አሉ ፓምፒዮ እንደ ባህሬንና ዩናይትድ ስቴትስ የሚጋሩት ቁልፍ የውጭ ፖሊሲ ግንዛቤ ነው። ሁለታችንም በተጨባጭ ነገሮች ላይ ማተኮር የምንፈልግና ዓለምን ካለችበት ይዞታ አንጻር የምንረዳነን ብለዋል። ሁለቱም የኢራንን አብዮታዊ ስርዓት ጠበኛ ተፈጥሮ እንረዳለን። ለቴራን ምግባር ምላሽ ለመስጠትም ሆነ በሌሎች አስፈላጊ ጉዳዮች ዙሪያ እስራኤል ቁልፍ አገር እንጂ ደንቃራ አይደለችም። ባለፉት በርካታ ሳምንታት ውስጥ ከዩናይት ስቴትስ የውጭ ጉዳይ ሚኒስትርና ና ሌሎች ዩናይት ስቴትስ መስሪያ ቤቶች የተውጣጡ ለዚሁም ሲባል የተሰባሰቡ አምስት ቡድኖች ከባህሬን አቻዎቻቸው ጋር በመሆን ወታደራዊ ስልጠናን፣ ሴቶችን ማጎልበት፣ በሰብአዊ መብት ጉዳዮችና እንዲሁም የቻይና ኮሚኒስት ፓርቲ በፋይፍ ጂ ኔትወርክ ቴክኖሎጂ ላይ የደቀነው ባሉት አደጋ ዙሪያ መወያየታቸውን አውስቷል። እነኚህ የውይይት መድረኮች በዩናይትድ ስቴትስና በባህሬን መካከል ለሚኖር ከዚህም ለጠነከረ ትብብር መሰረት ይጥላሉ ብለው የሚያምኑ መሆናቸውን የውጭ ጉዳይ ሚኒስትር ፓምፔዮ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።